ማህደረ ዜና በ2014 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። አዱኛ የሰገደችላቸው ቱጃር እንጂ ፕሬዝደንትም ቢያንስ በይፋም ፖለቲከኛም አልነበሩም። ትዊት ግን ያደርጉ ነበር። ዶናልድ ትራምፕ ለሳውዲ አረቢያና ለብጤዎቻቸው ንገሯቸው ጻፉ በትዊተር ገጻቸው ያኔ ለአስር ዓመት ነዳጅ ዘይት በነፃ ካልሰጡን የነሱን የግል ቦይንግ 747 አውሮፕላን አንጠብቅም ክፈሉ። ዘንድሮም እንደ ፕሬዚደንት ሳውዲ አረቢያን ጎበኙ፣ እንደ ነጋዴም የ350 ቢሊዮን ዶላር ሸቀጥ ለመሸጥ ተስማሙ። ገንዘቡ ለብዙ አሜሪካኖች ስራ ይፈጥራል አሉ ወይም ትዊት አደረጉ። ሥራ ሥራ ስራ እያሉ ሪያድ ላይ ለሰበሰቧቸው መሪዎች ግን መመሪያ ሰጡ። አሸባሪዎችን መንጥሩ፣ ኢራንን ተዋጉ እያሉ ለአሜሪካኖች ስራ፣ ለሳውዲዎች ጠመንጃ የዛሬ ዝግጅታችን ትኩረት ነው። ላፍታም አብራችሁን ቆዩ። ሪያድ ሁዳድ ላይ እንደ ጥንት የጦር አዛዦች ፈረስ ተጫነላቸው። እንደ ጦረኛ ጎራዴ እየወዘወዙ ጨፈሩ፣ አስጨፈሩም። የሪያዱ ወኪላችን ስለ ሽሽብሩ ትንሽ ያከለበት ዶናልድ ትራምፕ ደግሞ በሙሉ ጥቁር ልብሳቸው ሆነው ያንን ጎራዴውን ከመሊክ ሰልማን ጎን ለጎን ሆነው ጎራዴውን እያወዛወዙ ሲጨፍሩ ሲያዩ ሁሉም ሰው በቃ ኢሞሽናል ስሜታዊ የሆኑበት ሁኔታ ነው የሚሰዋለው። እርግጥ ነው ዶናልድ ትራምፕ ከሶስት ዓመት በፊት እንደ ነጋዴ የተመኙትን የሳውዲ አረቢያ ነዳጅ ዘይትን በነጻ አላገኙም። ለአረቦች ከሚችሉት በላይ የጦር መሳሪያ አሸክመው ግን ሀገራቸው መዛቅ የምትችለውን ያክል ዶላር አንቆረቆሩላት። በፌስታ ጭፈራ ጎራዴ በማወዛወዝ ማስወዝወዝ የተጀመረው ጉብኝት በሸቀጥ ሽያጭ ግዥ ቀጠለ። ቅዳሜ በተፈረመው ስምምነት መሰረት ሳውዲ አረቢያ ከዩናይትድ ስቴትስ የ350 ቢሊዮን ዶላር ሸቀጥና የጦር መሳሪያዎች ትሸምታለች። 110 ቢሊዮኑ ለጦር መሳሪያ መግዣ ነው የሚውለው። ሳውዲ አረቢያ በአንዴ በጦር መሳሪያ ገዥነት ከነ ቻይና ተርታ ተሰለፈች፣ ከዓለም ሶስተኛ። ዩናይትድ ስቴትስ ለአንድ ሀገር በአንድ ጊዜ ይህን ያክል የሚያወጣ ጦር መሳሪያ ስትሸጥ ያሁኑ የመጀመሪያዋ ነው። ፕሬዚደንት ዶናልድ ትራምፕ ከስምምነቱ መፈረም በኋላ እንዳሉት መንግስታቸውም ከሸቀጥ ይሁን ከጦር መሳሪያ ሽያጭ በሚያገኘው ገንዘብ ለዜጎቹም ስራ ይፈጥራል። የፖለቲካ ተንታኝ ዩሱፍ ያሲን ለወትሮው ምስጢር የነበረው የጦር መሳሪያ ሽያጭ አሁን መመጻደቂያ ሆነ ይላሉ። ድሮ መሳሪያ ሽያጩ በሚባልበት ጊዜ እንደ ትልቅ ምስጢር ሲባል የነበረውን ነገር አሁን ይፋ ወጥቶ እና አሜሪካ ይህንን ያህል መሳሪያ እንደሚሸጥ ይህንን ያህል መሳሪያ ሲሸጥ ደግሞ ይህንን ያህል የስራ እድል በአሜሪካ እንደሚፈጥሩ ድሮ በግልጽ የማይወጡት ነገሮች ግልጽ ወጥቶ መነጋገሪያ ሆኖ ከነጭራሹ ሰው የሚመጣደቅበት ሁኔታ ላይ ነው በዓለሙ ላይ የተፈጠረው። ሳውዲ አረቢያ በእርግጥ ሀብታም ናት፣ ሰፊ ግን የሰላሳ ሁለት ሚሊዮኖች ሀገር። ከዜጎቿ እስከ 15 በመቶ ያክሉ ማይማን ናቸው። አብዛኞቹ የሀገሪቱ ሴቶች የቤት እመቤት ናቸው። ዘንድሮም ይፋ የሆነ አንድ ጥናት እንደሚያመለክተው መስራት ከሚችለው ወንድ የሀገሪቱ ዜጋ 6 ከመቶ ያክሉ ስራ አጥ ነው። ከ2011 ጀምሮ የተቀሰቀሰውን ህዝባዊ ዓመፅ ለማፈን የሶሪያ ተቃዋሚዎችን ለመርዳት፣ ከ2015 ጀምሮ ደግሞ ለየመኑ ጦርነት በብዙ ቢሊዮን ዶላር የሚቆጠር ገንዘብ እየከሰከሰች ነው። የውጭው መደራረብ ከነዳጅ ዘይት ዋጋ መቀነስ ጋር ተዳምሮ ሀገሪቱን አይታው ከማታውቀው የምጣኔ ሀብት ቀውስ ዶሏታል። የሪያድ ገዢዎች ችግሩን ለማቃለል የአጭር ጊዜ መፍትሄ ያደረጉት ህገወጥ ያሏቸውን ችግረኛ የውጭ ዜጎችን ማባረር አንዱ ነው። ህጋዊ በሚሏቸው ላይ ደግሞ የሚስት የልጅ እያሉ የሚያስከፍሏቸውን ግብር መጨመር። ሁለተኛው ቅዳሜ የተፈራረሙት ስምምነት ለዜጎቻቸው የትምህርትና የስራ እድል ለመፍጠር የሚረዳ አይደለም። በውጭ ዜጎች ላይ የጫኑትን ችግርም አያቃልልም። ስለ ሽብሩም ሌላም ችግር አለባይ ነው። በእውነት ነው የምንነጋሽ፣ እዚ ሀገር ውስጥ ያሉ ማህበራዊ ችግሮች ለመፍታት ድሆችም አሉ ብዙ ገጠራማ ቀበሌዎች አሏቸው። መሰረተ ልማቶችም ካላቸው ኢኮኖሚና አቅም የማደግ አቅም አንጻር ኢማጅን አስራ ሁለት ሚሊየን በርሜል ነዳጅ ነው በየቀኑ ለአለም ገበያ የሚያቀርቡ። ይሄ ሁሉ ብር ነው፣ ገንዘብ ነው እና ያንን ገንዘብ ይዘው ብዙ ነገር መለወጥ ይችላሉ የሚል እምነት አለኝ እና የጦር መሳሪያ በገፍ ሸመቱ። መሳሪያዎቹ ከአፓቺ ሄሊኮፕተሮች መገጣጠሚያ እስከ ጨረር መራሽ ሚሳይል የሚደርሱ ዘመናዊ የጦር መሳሪያዎችን ይጨምራል። መሳሪያዎቹ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን በግልጽ እንዳሉት በኢራን ላይ ያነጣጥራሉ። የመከላከያ መሳሪያና አገልግሎቱ የሳውዲ አረቢያና የፋርስ ባህረ ስላጤ አካባቢ ሀገራትን የረጅም ጊዜ ጸጥታን ያስከብራል። ይህ በተለይ ከኢራንና ከኢራን የወገኑ ኃይላት የሚሰነዝሩትን ስጋቶች ለመቋቋም ያለ ነው። ከ1948 ጀምሮ የአረብ አንደኛ ጠላት ተብላ የምትጠራው እስራኤል ነበረች። በ1950ዎቹም ያኔው የኢራን ንጉሥ መሐመድ ሬዛ ፓህሌቪ ለእስራኤል የመንግሥትነት እውቅና መስጠታቸው ሁለቱን ትላልቅ የሙስሊም ሀገራት ከሚያለያዩአቸው ምክንያቶች አንዱ ተደርጎ ነበረ። ዛሬም ተገላቢ ጦሹ ነው ሀቁ። ሳውዲ አረቢያ ንጉሥ እንዳሉት ይህ ሁሉ ችግር የሚመጣው ኢራን ከዚህ ከአብዮቷ ጀምሮ እሷ የምታሰማራቸው ሽብርተኞቹ ናቸው አገሮቹን የሚያወዛግቡት ነው። የቀድሞው የሳውዲ አረቢያ ንጉሥ ፈይሰል በ966 ትህራንን በጎበኙ ማግስት የዓለም ሙስሊሞችን በማህበራት ማደራጀት ሲጀምሩ ዋና ደጋፊ አማካሪያቸውም የኢራኗቻቸው ነበሩ። በኢራኑ ንጉሥ ድጋፍና ትብብር የዓለም እስላማዊ ጉባኤ ድርጅት፣ የእስልምና ዓለም ሊግ እናም እስላማዊ ጉባኤ የተሰኙትን ዓለም አቀፍ የሙስሊም ማህበራት በተከታታይ መሰረቱ። ፕሬዚደንት ትራምፕ በኢራኖች ትብብር የተመሰረቱት ማህበራት የሚያስተናብሯቸውን የ55 ሙስሊም ሀገራት መሪዎች እና ባለሥልጣናትን ትናንት ሪያድ ላይ ሰብስበው ኢራንን አስወገዙ፣ በአሸባሪነት ወነጀሉ። ኢራን ለብዙ አስርታት ኢራን የሃይማኖታዊ ሐራጥቃ ግጭቶችንና የሽብሮችን እሳት አቀጣጥላለች። ጅምላ ግድያን በግልጽ የሚናገር እስራኤልን ለማጥፋት የሚዝት ሞት ለአሜሪካ እያለ የሚፎክር መንግስት ነው። እዚህ አዳራሽ ውስጥ ለተሰበሰባችሁት ለበርካታ መሪዎችና ሀገራት ጥፋት የሚመኝ ነው። ከኢራን የጥፋት ጣልቃ ገብነት አንዱ የሶሪያ አሳዛኝ ጥፋት መሆኑን አይታችሁታል። You've seen it in Syria. ትራምፕ ሪያድ ላይ መሳሪያ ሲቸበችቡ የሙስሊም ሀገራትን መሪዎች በሙስሊማዊቱ ኢራን ላይ ሲያሳድሙ ሙስሊማዊቱ ሀገር አፍጋኒስታን ርዕሰ ከተማ ካቡል ውስጥ አውሮጳውያን ይገደሉ፣ ይቆስሉ፣ የታደሉት ይሸሹ ነበረ። ከሱሪያ እስከ ሊቢያ፣ ከሱማሊያ እስከ ፍልስጤም፣ ከየመን እስከ ኢራቅ መቶዎች ይገደሉ፣ ሺዎች ይሰደዱ፣ ሚሊዮኖች ይራቡ ነበር። ዛሬም ያው ነው። ለአፍጋኒስታን ጥፋት አሸባሪዎች ወይም ታሊባኖች ተጠያቂዎች ይሆኑ ይሆናል። አሥራ ስድስተኛ ዓመቱን የደፈነውን ጦርነት ለኳሽ ቆስቋሽ ግን አሜሪካ መሆኗ ሊያጠያይቅ አይገባም። ለፍልስጤም ለሶማሊያም፣ ለኢራቅ ለሶሪያም፣ ለሊቢያ ይሁን ለየመን መጥፋት የየሀገሩ ታጣቂዎች፣ ዓለም አቀፍ አሸባሪዎች ወይም ዘራፊዎች ተጠያቂዎች ይሆኑ ይሆናል። በሁሉም ግጭት ጦርነቶች ግን የዩናይትድ ስቴትስና የተባባሪዎቿ ቀጥታ ወይም ተዘዋዋሪ ተሳትፎን አሳንሶ መመልከት ግን በእርግጥ ክህደት ነው፣ ሸፍጥ የተጨናገፉ መንግስታት የምንላቸው እነ ኢራቅ እነ ሲሪያ እነ ሊቢያ እነ የመን ይህንን ችግር ውስጥ የወደቁት አሜሪካኖቹ ባደረጉት ጉዳይ ነው። የተባለች አፍጋኒስታንም አለች። አፍጋኒስታንም ጭምር አፍጋኒስታንም ጭምር እንግዲህ ከአፍጋኒስታን ጀምሮ እስከኛ አካባቢ ድረስ ያለውን ችግር በዚህ መልክ የተፈጠሩ ችግሮች ናቸው። የፖለቲካ ተንታኝ ዩሱፍ ያሲን አሁንም ትራምፕ ሰላም እናወርዳ ላሉ ተፋላሚዎችን እናስታርቅ አላሉም። ሪያድ ለሰበሰቧቸው የሙስሊም ሀገራት መሪዎች የመጣሁት እናንተን ላስተምር፣ ገለጻ ወይም ሌክቸር ላደርግላችሁ አይደለም ማለታቸው ግን በእርግጥ ሐቅ ነው። በእርግጥም ገለጻ አላደረጉም። ኢራንን አውግዙ፣ አሸባሪዎችን አጥፉ እያሉ አዘዙ እንጂ መጪው ዘመን የተሻለ የሚሆነው ሀገሮቻችሁ አሸባሪዎችን ስታጠፉ ብቻ ነው። ጽንፈኞችን ስታጠፉ ነው። አጥፏቸው። ከቤተ አምልኳችሁ አስወጧቸው። ከማኅበረሰባችሁ አስወጧቸው። ከቅዱስ ስፍራዎቻችሁ አስወጧቸው። ከምድረገጽ አጥፏቸው። ትራምፕ 80 ዓመት ግድም ያስቆጠረውን የአረብ እስራኤሎች ጠብ ጦርነት ግጭት ለማርገብ ከእሳቸው በፊት የተፈራረቁት የአሜሪካ መሪዎች ያሉትን ያክል እንኳን አላሉ። ዛሬ ግን የእስራኤልና የፍልስጤም መሪዎችን ያነጋግራሉ ነው የተባለው። አንድ የኢየሩሳሌም ነዋሪ እንደሚሉት ግን ትራምፕ የእስራኤልና የፍልስጤም መሪዎችን ማነጋገራቸው የሁለቱን ወገኖች ጠብ ለማርገብ የሚፈይደው የለም። ለራሳቸው ለትራምፕ ግን ጥሩ ጥቅም አለው። የመካከለኛው ምስራቅ ግጭትን ከልባቸው የሚከታተሉ በማስመሰል ሀገር ውስጥ የገጠማቸውን ፖለቲካዊ ቀውስ ለጊዜው ያዘናጉበታል። ግጭቱን ማስወገድ ግን ኢራን ለዩናይትድ ስቴትስ እና ለእስራኤል፣ አሁን ደግሞ ለሳውዲ አረቢያ አሸባሪዎችን የምትረዳ የምታዘምት፣ መጥፋት ያለባት የጥፋተኞች ሀገር ናት። ለቴሄራኖች ባንጻሩ ዩናይትድ ስቴትስ ትልቋ ሰይጣን፣ እስራኤል መጥፎ ጠላት፣ ሳውዲ አረቢያ ደግሞ የአሸባሪዎች መፍለቂያ ናት። ትራምፕ ለሳውዲ አረቢያ የጦር መሳሪያ ከሸጡ በኋላ አሸባሪዎችን አጥፉ እናጥፋ እያሉ መዛታቸውን አንድ የቴሄራን አስተያየት ሰጪ የቃል ድርጊት ተቃርኖ አድርጎ ነው ያየው። አንድ መቶ አስር ቢሊዮን ዶላር መሳሪያ ከሸጡ በኋላ አሸባሪነትን ተዋጉ ማለት ምን ማለት ነው? አሸባሪ ለሆነችው ሀገር መሳሪያ ሸጡ፣ እንደገና አሸባሪነትን ተዋጉ ማለት ምጸት አይደለም ወይ የሚል አይነት አሁን የአንድ መቶ አስር ቢሊዮን ዶላር ጦር መሳሪያ የሸመተችው ሳውዲ አረቢያ ድሮም ቢሆን በየአመቱ እስከ ሰማንያ ሁለት ቢሊዮን ዶላር ለጦር መሳሪያ ትከሰክሳለች። ኢራን 25 ቢሊዮን። የሳውዲ አረቢያ አጠቃላይ ዓመታዊ ገቢ 745 ቢሊዮን ዶላር ነው። የኢራን 566 ቢሊዮን። የኢራን ህዝብ 81 ሚሊዮን ነው። የሳውዲ አረቢያ 32 ሚሊዮን። ሪያድ ዋሽንግተኖች ብብት ስር ተወሽቃ፣ ቴህራን ሞስኮን ተተግና ይዛዛታሉ ባግዳድን የሆኑ ይሆን ከሆኑስ፣ ማናቸው ይቀድማሉ? ነጋሽ መሐመድ ነኝ። ቸር ያሰማን።